ዛሬ ረፋድ ላይ የአውሮፕላን ድብደባ መካሄዱን በጥቃቱም የአንድ ሰው ሕይወት መጥፋቱንና የመኖሪያ ቤቶች ላይ ጉዳት መድረሱን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽብሃ ተከታዩን አድርሶናል። በመቀለ ከተማ ዛሬ ረፋድ ለአምስት ሰዓት ሩብ ጉዳይ የጦር አውሮፕላን ድብደባ ተፈጽሟል። በከተማዋ ምስራቃዊ አቅጣጫ ነው ድብደባው የተፈጸመው። ባሎኒ ተብሎ በሚታወቅ ስቴዲየም ጀርባ ነው መፈጸሙ የተመለከትኩት። በአካባቢው ትልቅ የጭስና አቧራ ምልክት ታይቷል። ድብደባው በተፈጸመበት ቦታ ሄጄ እንደተመለከትኩት በሶስት ቦታ ሰዎች በድብደባ የተፈጠሩ የተባሉ ጉድጓዶች አይቻሉም። የአካባቢ ነዋሪዎች እንደገለጹት በሁኔታው አንድ ሰው ጉዳት እንደደረሰበት ነው። የክልሉ መንግስት ደግሞ በመቀለ ከተማ የአየር ድብደባ በንጹሐን ወገኖች ላይ መፈጸሙ ከመግለጽ ውጭ ዝርዝር ነገር አልገለጸም። በአካባቢው የመቀለ ቅዱስ ጊዮርጊስ ቤተክርስቲያን የፈለገ ህይወት ተማሪዎች የሚኖሩበት ቤቶች በውስን ፈርሷል። እንዲሁም የአካባቢ ነዋሪዎች ቤቶች በፍንዳታው ጉዳት እንደደረሰባቸው ተመልክቻሉም። የትግራይ ክልል መንግስት መሪ ዶክተር ደብረ ጽዮን ገብረ ሚካኤል ትናንት ለአለም አቀፍ ማህበረሰብ ያወጡት መግለጫም በትግራይ ክልል አፍሪካውያን የሌላቸው ጦር መሳሪያዎች፣ ሰው አልባ በራሪ ድሮኖች ጭምር ህዝብ ላይ ጥቃት እየፈጸሙ ናቸው በማለት ከሷል። በዚህም የአለም አቀፍ ማህበረሰብ ሊኮን ነው ይገባል በማለት ነው በመግለጫቸው ያመለከቱት። የትግራይ ህዝብ በኢትዮጵያና ኤርትራ የመከላከያ ሰራዊት እንዲሁም የአማራ ክልል የጸጥታ ኃይል፣ በተጨማሪ ደግሞ አፍሪካውያን ባልሆኑ አካላት የተቀናጀ ጥቃት እየተፈጸመበት ይገኛል በማለት ነው የገለጹት አፍሪካዊ ባልሆኑ ያሉት ግን የትኛው ሀገር መሆኑ በግልጽ አላስቀመጡም። በሌላ ዜና በመቀለ ከተማ የባንክ አገልግሎት ተጀምሯል። የስልክና ኢንተርኔት አገልግሎት እስካሁን አልጀመረም። የክልሉ ነዋሪዎች በሌላ አካባቢ ያሉ ቤተሰቦቻቸውን ለማግኘት ተቸግሯል። የቀይ መስቀል ማህበር ባዘጋጀው የስልክ አገልግሎት እየተሰጠ በመሆኑ ብዙ ሰዎች ወረፋ ይዘው ቤተሰቦቻቸውን እያገኙ ናቸው። ለአሜሪካ ድምፅ ሙልጌታ ጽቡሃ